ዶክተር ውብሸት ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ፣ ዶክተር ወልደ ስላሴ በዛብህ በታዝማኒያ ዩኒቨርሲቲ ተላላፊ ያልሆኑ ሕመሞች መድኃኒት አጠቃቀም ተመራማሪ ና ዶክተር አለማየሁ መኮንን በዲከን ዩኒቨርሲቲ አግባብነት ያለው የመድኃኒት አጠቃቀም ተመራማሪ። ዶክተር ውብሸት በቅርቡ በጁን 13 አባል በሆናችሁበት በአውስትራሊያ ኢትዮጵያውያን ተመራማሪዎች በይነ መረብ አባልነታችሁ መሰረት ጥናታዊ ዝግጅቶች በዘጋጀው ፎረም ላይ ያቀርባችኋል። የእናንተ ዘርፍ በተለይ ዋነኛ ትኩረቱ አድርጎት የነበረው የምርምር ነጥቦች ምን ነበሩ? አመሰግናለሁ። ከሳሁን ተጋበዝኩኝ። እኛ ግሩፕ አብረን ከሚባለው ውስጥ አንዱ ይሄ ከመድኃኒት አጠቃቀም ጋር ወይንም ደግሞ መድኃኒት ለኮቪድ እስካሁን ያሉ የምንጠቀማቸው ምን ይመስላሉ፣ ወይንም ደግሞ አዲስ መድኃኒቶቹ እንዴት ያሉ ናቸው? የሚወራውስ ነገር ምን ያህሉ እውነት ነው፣ ምን ያህሉ ደግሞ የተጋነነ ነው ወይንም ደግሞ ኮምፕሊትሊ ሚስ ኢንፎርሜሽን የምንለው የተሳሳተ አረዳድ በሰው ሊፈጥር የሚችል ነገር ነው የሚለውን ነገር ለማየት ነበረ። የተለያየ ሊትሬቸር በመፈለግ እስካሁን ድረስ የታተሙ ስራዎችን በማየት እስካሁን ድረስ በምርምር ላይ ያሉ መድኃኒቶች፣ ህመምተኞች ደግሞ እየተጠቀሟቸው ያሉ መድኃኒቶች እና እስካሁን ያለው ነገር ምን ይመስላል የሚለውን ነገር ነው ለማየት የሞከርነው ከዛ ጋር ማያይዘን ኢትዮጵያ ውስጥ ያለው እሱ ሁኔታ ምን ይመስላል የሚለውን ወይንም ደግሞ አሁን መድኃኒቶችም ሆነ ክትባቶች ወደ ገበያው ሲመጡ የኢትዮጵያ አስተጠቃሚነት በምን መልኩ ነው የሚታየው የሚለውንም ለማየት ሞክረናል ማለት ነው። ስለዚህ ይሄኛው ነው በጥቅሉ የኛ ቡድን ሲያየ የነበረው። ዶክተር ወልደስላሴ በአሁኑ ወቅት በዓለም አቀፍ ደረጃ በተለይም የዚህን የኮቪድ 19 ወረርሽኝ ለመከላከልና ለመቆጣጠር የብዙዎች የመንግስታትም ሆነ የግለሰቦች አይን አርፎ ያለው የክትባት ፍለጋ ላይና ግኝት ላይ ነው። በዛ ዘርፍ በዓለም አቀፍ ደረጃ በአሁኑ ወቅት በምን ደረጃ ላይ ይገኛል? እንደ እናንተ ጥናት መሰረት። አመሰግናለሁ ካሳሁን ስለጋበዝከኝ። እንግዲህ መቼም በዚህ በኮቪድ ምክንያት አሁን በአለም ላይ እየተሰራው ያለው ሪሰርች በጣም ከፍተኛ ነው። በታሪክ ራሱ እንደዚህ አይነት ሰፊ የሆነ ሪሰርች በአንድ ጊዜ በፍጥነት ታይቶም አይታወቅም። ነገር ግን ደግሞ በተለይ የቫክሲን የክትባቱ ሂደት ክትባቱ ማግኘቱ በጣም ረዥም እና ውስብስብ እንደመሆኑ መጠን በአሁኑ ሰዓት በአለም ላይ እንግዲህ ተመዝግበው የሚገኙ ከሁለት መቶ በላይ የቫክሲን ምርምሮች ይካሄዳሉ ከነዚህ ውስጥ አንድ አስራ አምስት የሚሆኑት በሰው እየተካሄዱ ነው ማለት ነው እና ምርምሩ ሂደት እንግዲህ ብዙ ደረጃዎች አሉት። የመጀመሪያው ደረጃ ብዙ ጊዜ አኒማል ላይ ነው የሚካሄደው፣ ይሄ እንስሳት ላይ ነው የሚካሄደው። ከዛ በኋላ ወደ ሰዎች ይገባል። የሰዎቹ ላይ ደግሞ ምርምር ሲካሄድ ወደ አራት ስቴጆች አሉ። በተለይ የመጀመሪያዎቹ ሶስቱ ሰው ላይ የሚካሄዱት መድኃኒቱ ከመሰጠቱ በፊት ነው እና ይሄ እንግዲህ ረዥም ጊዜ ይፈጃል ተብሎ ነው የሚገመተው ነገር ግን ያው ለኮቪድ ሲባል በጣም ድንገተኛም በመሆኑ ይሄ በሽታ በዓለም ላይ የፈጠረው ቀውስ ምናልባት በዚህ በአመት መጨረሻ አካባቢ ተስፋዎች ይኖራሉ የሚል ግምት አለ። ሆኖም ግን ደግሞ ከኤች አይቪ ስንነሳ አሁን ኤች አይቪንም ስናየው እስካሁን ቫክሲን አልተገኘለትም እና ውጤታማ የሆነ ቫክሲን ላይገኝም እንደሚችል ደግሞ መገመት ያስፈልጋል። ምክንያቱም ቫይረሱ በቀላሉ ሊገኝለት የሚችል ነገር ላይሆን ይችላል። ዶክተር አለማየሁስ በዚህ ዙሪያ፣ በተለይም አንዱ አብሮ የሚነሳው አገር በቀል የሆኑ መድኃኒቶች የማፈላለጉ ጉዳይ ነው። በተለያዩ ሀገሮች ኢትዮጵያንም ጨምሮ አገር ባህል መድኃኒቶችስ የኮቪድ አስራ ዘጠኝን ወረርሽን ለመከላከል በዛ ዘርፍ ምን አይነት ጎላ ሚና አላቸው በአሁኑ ወቅት? አመሰግናለሁ ካሳሁን። በመጀመሪያ ከኤስቢኤስን ከማመስገን በተጨማሪ ይህንን ኦርጋናይዝ ያደረጉትን ዶክተር ዮሀንስን ለማመስገን እፈልጋለሁ። ምክንያቱም ይህ በሀሳብ ደረጃ ኮቪድ ናይንቲን በፊት በብዙዎች ሰዎች ነበረ የሀሳብ በፊት እና ይህ ኮቪድ ናይንቲን ግን የፈጠረው አንደኛው ብሌሲንግ አይ ቲንክ እንደዚህ ተሰባስበን በጋራ ለሀገራችን የሚጠቅም ስራ እስኪ እንስራ ብሎ ወደ መድረክ ወደ ፎረም አምጥተነዋል እና በአጠቃላይ በጣም የሚመሰገን ከፖስት ኮቪድ በኋላ መቀጠል ያለበት የሚበረታታ ስራ ነው ብዬ አስባለሁ። ወደ ጥያቄዎች ስመጣ የትራዲሽናል የባህላዊ ሕክምና ከመጠቀም አንጻር በጣም ጋፖች አሉ። በተለይ ኢትዮጵያ ውስጥ ያው ብዙ ክሌሞች አሉ፣ ያው የምንሰማው ነው። ግን በጣም ድስን ያለ ነው፣ በነገራችን ላይ ማይጨበጥ ነገር ያለው በተለይ በትራዲሽናል ሚዲስን አጠቃቀም በኩል ይህ የምትለው ነገር የለም። እኔ ብዙ ሰርች ለማድረግ ሞክሬያለሁ። በእርግጥ ከኛም ጉድለቶች አሉ። በጣም ያተኮር ነው ፋርማሲካል ኢንተርቬንሽን ቫክሲን ዲቨሎፕመንት አካባቢና ሪፐርፐስ ኦልሬዲ በማርኬት ላይ ያሉ ሌላ አላማ የሚውሉ መድኃኒቶች ለኮቪድ ናይንቲን በመጠቀም ረገድ ምን ያህል አድቫንስመንት አለ ምን ያህል ፕሮግረስ አለ የሚለውን ቼክ ያደረግነ ከትራዲሽናል ሜዲሲን አንጻር በጣም በጣም ጋፕ እንዳለ ፊል አድርገናል። እሱንም እንደ ኔክስት ስቴፕ እንደ አሳይመንት ነው የያዝነው እና አሁን በጣም ኮሜንት ለማድረግ በጣም ያስቸግራል። ምክንያቱም ኢቭን በሚኒስትሪ ፈልስ በሳይንስና በከፍተኛ ትምህርት ተቋም በኩል ብዙ ኢኒሼቲቮች እንዳሉ ሰዎችን እዛ አካባቢ በባህል ሕክምና በኩል የሚሰሩ ሰዎችን ኮላቦሬት የማድረግ ነገር እንዳለ እንሰማለን። ግን ምን ሌቭል ላይ ናቸው የሚለው በጣም ግልጽ አይደለም እና ሪሊ በዚህ ኤሪያ ላይ ኮሜንት ለማድረግ በጣም የሚከብደኝ። አመሰግናለሁ። ዶክተር ቦብሸት ቅድም ካነሱት ከሚስ ኢንፎርሜሽን ወይም ማለት የተሳሳተ መረጃን ከመስጠት አኳያ ጋር ከሚያያዙት ውስጥ አንዱ አገር በቀልን አስመልክቶ ነው። ሁለተኛ እንደዚሁ ፈጣን የሆኑ በሽታዎች የተለያዩ ከዚህ በፊት ለሌላ ለማላሪያ ወይም ለተለያዩ ለወባ መከላከያነት ይጠቀሙባቸው የነበሩትንም እነዛን እንደዚሁ መጠቀም አግባብ ነው ተብሎ ዩናይትድ ስቴትስ ፕሬዚዳንት ትራምፕ ሳይቀር የተለያዩ ፖለቲከኞች መድኃኒት የሚያዙ ሆነዋል። ይህ ባለበት ሁኔታ በምርምር ስራዎችም ላይ ሆነ መድኃኒቱን በሚጠቀሙት ግለሰቦች ይጠቅመናል ብለው በሚያስቡት ሰዎች ላይ በዛ ዘርፍ እያደረሰ ያለ ጉዳቶች አሉ። እስካሁን አመሰግናለሁ። ካሳሁኔ፣ በጣም ቁልፍ የምለው ጥያቄ ነው። ከሚስ ኢንፎርሜሽን ወይንም ደግሞ የተሳሳተ ኢንፎርሜሽን መረጃ ከመስጠት አንጻር ሁለት ዋና ጉዳቶች ሊኖሩት ይችላሉ። አንዱ ቀጥተኛ ጉዳት ነው ሊኖረው የሚችለው። ያም ማለት ትክክል ያልሆነ መረጃ ላይ ተመርኩዘን ይሄ መድኃኒት ለዚህ ሕመም ይሆናል ብለን ሰጥተን ሰው በተሳሳተ መልኩ ተረድቶት ወይንም ደግሞ ቀጥታ ወስዶት ያንን ወስዶ የሚደርስበት ቀጥተኛ ጉዳት ነው። የመድኃኒቱ ጎንዮሽ ጉዳት ሊኖር ይችላል፣ ወይንም ደግሞ መጠኑን ያለፈ መድኃኒት ከመውሰድም የሚመጣ ችግር ሊኖር ይችላል። ሌላው ደግሞ ተዘዋዋሪ የምንለው ያ ማለት ኮምፕላሰንት የመሆን የመዘናጋት አይነት ባህሪ ይፈጠራል በሰው መካከል። መድኃኒት አለ ብለን ባወራን ቁጥር ሰው ወደ መዘናጋትና መከላከል ላይ ያተኮረ እርምጃዎችን ከመውሰድ ያግደዋል ማለት ነው። ለእነዚህ ነገሮች በጣም አስተዋጽኦ እያደረገ ያለው ከዚህ በፊት በታሪክ አይተነው ነው በማናውቀው መልኩ የጥናት ውጤቶች ከጥናቱ ባለሙያዎችም ከተመራማሪዎቹም ባለፈ በሚዲያዎች ወይም ደግሞ በ ፖለቲከኞች ኮሚኒኬት ይደረጋል። ወይንም ደግሞ ለሁሉም ሰው ስለሚያሳስበው ከሰው ጋር እነዚህ ነገሮች ኮሚኒኬት ያደርጋል። ያ ደግሞ ተቀባይነት ያላቸው ሰዎች በሚሉት ጊዜ ሰው ላይ የተለያየ ኢምፕሬሽን ነው የሚፈጥረው ማለት ነው። ያ ደግሞ ባህላዊ ሕክምናንም ይጨምራል። በባህላዊ ሕክምና በአሁን ሰዓት ኳሊቲ የምንለው ማስረጃ የለንም የትኛውንም ባህላዊ ሕክምና የሚደግፍ ማለት ነው። ግን የተለያዩ በማዳጋስካር የምናየው ሊሆን ይችላል፣ ወይም በቻይናም ሊሆን ይችላል። የተለያዩ ይሰራሉ የሚባሉ አገር በቀል የሆኑ ባህላዊ ሕክምናዎች አሉ። እነዚህ ነገሮች ምንም ኳሊቲ የሆነ ፒሪቪውድ የምንለው ወይንም ደግሞ በደንብ የታየ በጆርናሎች ታይቶ የታተመ ውጤት ስለሌለ፣ ትክክለኛ ነገርም ስለሌለ እነዚህ መልእክቶች በተላለፉ ቁጥር ሰውን ወደ አደገኛ ወደሆኑ ውጤቶች ሊያመራ ይችላል። ኢራን ውስጥ አሁን ለምሳሌ በመቶዎች የሚቆጠሩ ሰዎች ሚታኖል የሚባለው የአልኮል አይነት በመጠቀም ህይወታቸውን ያጡበት ኢንሲደንት አለ። ከዘመናዊዎቹ መድኃኒቶች ደግሞ ስናይ ሃይድሮክሲክሎሮኪን እንዳልከው በትራምፕ መጀመሪያ ላይ ማጂክ ድረግ ነው ብሎ ልክ እንዳስተዋወቀው የናይጄሪያ ውስጥም አሜሪካ ውስጥም እንዲሁም ሌሎች የአውሮፓ ሀገሮች ውስጥም በጣም ከፍተኛ የሆኑ ጉዳቶች እንዳደረሰ አይተናል። እና ትክክለኛ ያልሆነ ኢንፎርሜሽን በሰጠን ቁጥር ጉዳቱን በጣም አመዛዘን አለብን። ለእኛም የጤና ባለሙያዎች ይሄ ጥሩ መልእክት ነው። ለምንሰጣቸውን ኢንፎርሜሽኖች ኃላፊነት በተሞላው መልኩና በደንብ ደግሞ እርግጠኛ የሆንባቸውን ኢንፎርሜሽኖች ብቻ ለሰው ለማስተላለፍ ይገባናል የሚል መልእክት ነው ያለኝ። ዶክተር አለማየሁ አሁን በቅርቡ ሰሞኑን በወጡት መግለጫዎች ላይ በተለይ በኦክስፎርድ ዩኒቨርሲቲ ምርምር ተካሂዶ መልካም ውጤት አስመዝግቧል ከተባሉት ውስጥ መድኃኒት አንዱ ዴክሳ ሜታዞን የተባለው ከሁለት ሺህ በላይ የኮቪድ አስራ ዘጠኝ ህሙማን እንዲታከሙበት ተደርገዋል። በውጤቱም ከሁለት ጊዜ በላይ ወደ አራት ሺ ሶስት መቶ ሀያ አንድ የሆኑ መደበኛ ክብካቤ ያገኙ የነበሩ እኩል ለመነጻጸር በቅተዋል በሚል ብዙ እየተነገረለት ይገኛል። ይህንንም ኢትዮጵያ ጤና ጥበቃ ሚኒስቴር ተቀብሎ ማኖች ዝቅተኛ በሆነ መጠን ተመጥኖ እንዲሰጥ በሚል ስምምነት ላይ እንደተደረሰ እየተነገረ ነው። በዚህ ላይስ ያለው አታያይ ምንድን ነው? አመሰግናለሁ። ከሳው ምንድን ነው? መጀመሪያ ስለዚህ መድኃኒት ከማውራት በፊት አይ ቲንክ የእኛ ቲም ከሌሎቹ ቲም የሚለይበት አንደኛው እንትን ምንድን ነው፣ እንደ ሌሎቹ ቲሞች ዳይሬክት ለፖሊሲ ሜኪንግ የሚሆን ኢንፎርሜሽን በተለይም ለኢትዮጵያ ለመስጠት ይከብደናል። አሴቲም በእኛ ምክንያቱም ከመድኃኒት ጋር በተያያዘ ነው የምናወራው። መድኃኒቶች አፕሩድ ሆኑም አልሆኑም፣ ስለ መድኃኒት አዲስ ኢንፎርሜሽን ወጣም አልወጣም፣ ይሄ ካስኬድ የሚደረገው ኢንፎርሜሽን ከላይ ነው። ብዙ ጊዜ ከደብሊችኦ ከወርልድ ህርት ኦርጋናይዜሽን ወይም የዓለም የጤና ድርጅት ከሚባለው ካስኬድ ነው የሚደረገው። ከመድኃኒት ጋር በተያያዘ የሚመጡ መረጃዎች ከዛ ነው የሚወጡት እና እኛ በተናገርነው መሰረት ለፖሊሲ ሜኪንግ የሚሆን ኢንፎርሜሽን ላይኖር ይችል ይሆናል። ነገር ግን መረጃውን እንደ መረጃ ሊወስዱት ይችላሉ። ከዚያ ባሻገር ከሚስ ኢንፎርሜሽን ጋር ዶክተር ውድፌት እንደዋወራው በተያያዘ ለፐብሊኩ ወይም ለማህበረሰቡ መረጃ ለመስጠት ይሆናል። በተለይ ከሚስ ኢንፎርሜሽን ጋር በተገናኘ አዲሱ መድኃኒት ወዳልከው ስመጣ፣ በእርግጥ አዲስ መድኃኒት አይደለም፣ የቆየ መድኃኒት ነው ለብዙ ጊዜያት ቆይቷል። ፊስ ላይ ሰባ ዓመት በላይ ሆኖታል። ዴክሳሜታዞን የሚባለው መድኃኒት አዲስ መድኃኒት አይደለም። ያው ምንድን ነው ችግሩ እንደ አዲስ መድኃኒት የሚወራበት ምክንያት ይህም የሚስ ኢንፎርሜሽኑ አካል ነው ብዬ አስባለሁ። የዓለም ህዝብ በጣም በጉጉት የሚጠብቀው ነገር ነው። ያው እንደሚታወቀው ቫክሲን ዲቨሎፕመንት ወይ ማናቸውም መድኃኒት ለኮቪድ ናይንቲን፣ ማናቸውም ማህበረሰብ የሚጠብቀው ነው። የዚያ ጉጉት የፈጠረው ነው ብዬ አስባለሁ እንጂ እንደ አዲስ ድራግ የምናወራው አይደለም ዴክሳሜታዞን እና ሌሎች እነዚህ ስቴሮይድስ የሚባሉ መድኃኒቶች ሲጀመር ከዚህ በፊትም በአንዳንድ በሽታዎች ላይ ይጠቀሟቸው ነበሩ። ከዚህ በፊት ኮቪድ ናይንቲን የሚባለውን በሽታ የሚመሳሰሉ በሽታዎች ነበሩ። ለምሳሌ እነ ሳርስ፣ እነ መርስ የሚባሉ የኮሮና ቫይረስ ዝርያዎች ናቸው። የሚመሳሰል ባህሪ ያላቸው ፓርቲኩላር ለሳርስ ስቴሮይድስ ኢን ጄኔራል ይጠቀሙ ነበር በፊት። ከዚያ የመነጨ ነው፣ እንጠቀምበት እስኪ እንየው የሚል ነው እና እንደ አዲስ የተፈጠረ ሳይሆን የነበረ ሌላ ዓላማ የሚውል መድኃኒት ነው ሲጀመር እና ምንድን ነው ስቲል፣ አሁንም እዚህ ላይ ሚስኢንፎርሜሽን እንዳይፈጠር ይሄ ሜዲኬሽን፣ ይህ መድኃኒት የሚጠቀመው ለጽኑ ህሙማን እንጂ ለማናቸውም የኮቪድ ታማሚ አይደለም። ይህን በጣም ስትረስ ማድረግ ያስፈልጋል። ይህን በእርግጥ ሚኒስትሮ ፈርዝም ስትረስ አድርጎ ሲዋሩ ሰምቻለው። ቨሪ ኢምፖርታንት ነው። በእርግጥ አንድ ሰው ሴም ማድረግም ቀላል አይደለም። ዋን ኢን ሶስቱም ሴም ማድረግ ይቻላል። ስፔሻሊ ሜካኒካል ቬንቲሌተር ላይ ላለ ሰው ከስምንት ሰው ውስጥ አንድ ሰው ሴም ማድረግ ቀላል አደለም። ኦልሬዲስ በኦክስጅን ላይ ያለ ሰው ከሀያ አምስት ሰው ውስጥ አንድ ሰው ሴም ማድረግ ይቻላል። ሶ ይሄ በእርግጥ ቀላል የሚባል አደለም። መሞከሩ ጥሩ ነው፣ ግን ስቲል ቫክሲን ኢዝ ኦፕሽን። በቃ ትክክለኛ ሪሊ ከዚህ በሽታ ራሳችንን ኪር ላደረግ የምንችለው ቫክሲን ኢዝ ቬሪ ኢምፖርታንት ባሉ መድኃኒቶች ፎከስ ማድረግ ሳይሆን ዋናው ደግሞ ፕሪቬንሽን ነው። እኔ ትኩረት ሰጥቼ ማውራት ፈልገ ነው ፕሪቬንሽን ኢዝ ቤተር። ይህን ለማለት ትወዳለሁ። አመሰግናለሁ። ዶክተር ውብሸት ሌላው አንድ ብዙ ጊዜ የሚያከራክረው በተለይ የመድኃኒት አምራች ኩባንያዎች ሁሌም የሚታወቁበት ነገር ትኩረታቸው ዋነኛው ትርፍ ላይ እንደሆነ ነው። በብዙ ጊዜ የሚነሱ ትችቶች። ተመራማሪዎችም እንደዚሁ ብዙ ጊዜ ራሳቸውን ለገንዘብ አሳልፈው ይሸጣሉ የሚሉ ብርቱ ትችቶችም ይነሳሉ። አሁን ይሄ ሁሉ የገበያ ፉክክር ባለበት ምክንያቱም አንድ ክትባት የሰራ ኩባንያ አስቀድሞ የሚያገኘው ትርፍ በጣም ከፍተኛ ነው የሚሆነው። በቢሊዮን የሚቆጠር ገበያ ነው ያለው እና ከዚህ አኳያ ስምን ስጋት አለ የምርምር ሥነ ምግባርን በተመለከተና መንግስታት ቶሎ ብለው መድኃኒት አግኝተው ወይም ክትባት አግኝተው በዛ ላይ ቶሎ ኢኮኖሚያቸውን የማንቀሳቀሱም የፖለቲካ ጫናም ስላለ እነዚህ ውስብስብ ጉዳዮች ናቸውና በዚህ ዘርፍስ መድኃኒት ወይም ደግሞ ክትባት ላይ ምርምር እያደረጉ ያሉ ኩባንያዎች ላይ ሊኖረን የሚችለው አመኔታ ምን ያህል ይሆናል? አመሰግናለሁ ከሳውን እነዚህ በጣም ጠቃሚ ጥያቄዎች ናቸው። በተለይ ደግሞ አቅማቸው ውስን ለሆኑ ሀገሮች እንደኛም፣ ሌሎች የአፍሪካ አገራትን ወይንም ደግሞ እዛ ኤዥያ ውስጥ ያሉ አቅማቸው የማይፈቅድ ሀገራትን የሚመለከት ጥያቄ ነው። ከመድኃኒቶቹ ጋርም ከክትባቶቹ ጋርም የተያያዙ ችግሮች አሉ። አሁን ለምሳሌ ሬምዴሲቪር የሚባለው የቫይረሱን የሚገርድል የሚባለው አንቲቫይራል የሚባል መድኃኒት በጣም ጥሩ ውጤት ካሳዩ መድኃኒቶች ውስጥ ነው። ኮቪድ ሕመምተኞች ላይ ሆስፒታል የሚቆዩበትን ጊዜ ይቀንሰዋል የሚል መረጃ ወጥቷል። በዛ ላይ ደግሞ ሞትንም የመቀነስ አቅም ያለው መድኃኒት ነው ይላል። የእሱ አምራች ጊሊያድ የሚባል ፋርማሴቲካል ካምፓኒ ነው። እሱ ደግሞ ከዚህ በፊት ያልነበረ አይነት ከባድ ጊዜ ነው የገጠመን እና እነሱም ያንን ያገናዘበ መፍትሄ ወደ መፈለግ እየሄዱ ነው ሜ አካባቢ ወደ መቶ ሀያ ሰባት አገሮች ላይ ዓለም ላይ የሚያመርቱበት አጋጣሚ ሊኖር እንደሚችል ፍንጭ ወደ መስጠት ሄደው ነበር። ግን እንዳልከው ሙሉ ለሙሉ እምነታችንን እዛ ላይ መጣል ትንሽ ከታሪክ አለመማር ነው የሚሆነው። ምክንያቱም ብዙ ዓለም ላይ የተፈጠሩ ወረርሽኞች ታዳጊ ሀገሮች ውስጥ በጣም ብዙ ሰው ከገደሉ በኋላ ነው እኛ መድኃኒቶቹም ወይንም ደግሞ ክትባቶቹንም አክሰስ የሚኖረን ማለት ነው። ይሄ ከታሪክም ከብዙ ወረርሽኞችም እንዲሁም ሕመሞች የተረዳነው ነው ኢን ዘ ፓስት ማለት ነው። ክትባቱ ላይም ስንመጣ ተመሳሳይ ችግር አለ። በዚህ ወር መጀመሪያ አካባቢ የዓለም ጥሩ አቅም ያላቸው የምንላቸው ሀገሮች ተሰብስበው ልክ የኮቪድ ቫክሲን በሚመጣበት ጊዜ ለሁሉም አገር ሊዳረስ የሚችልበትን አጋጣሚ እንፍጠር የሚል ውይይት ነበረ። ስምምነትም አለ። ግን አሁንም እሱንም ማመን ትንሽ ከባድ ይሆናል። አብሶ ደግሞ አሁን ዓለም ላይ ባለው የፖለቲካል ኢንቫይሮንመንት በምናይበት ጊዜ አንደኛ በየቦታው የምታየው ህዝበኝነት እና ለራሱ ህዝብ የማሰብ የግሎባል የሆነ አስፔክት ከመኖር ይልቅ ወደ አገር ወደ ኢንተርናሊ በማየት ለራሳቸው ብቻ መፍትሄ ወደ መፈለግ መሄዳቸውን ስናየው በዛ ላይ ደግሞ መፍጠር የምንችለው ወይም ደግሞ ማምረት የሚቻለውን መድኃኒት ብዛት ስታስበው ትንሽ ወደ እኛ ሀገር ነገሮች የመምጣታቸውን ነገር በጣም ፕራክቲካል የሆነ ወይንም ደግሞ እውነታውን ያገናዘበ አጠባበቅ ነው ሊኖረን የሚገባው ማለት ነው። ስለዚህ እነዚህ በጣም ብዙ ቻሌንጆች እንዳሉ ናቸው። ግን ቢሆንም ለዚህ ነው እየተደጋገመ ቅድምም አሌክስ ሲል እንደነበረው መከላከሉ ነው የተሻለ አማራጭ የሆነው በእኛ ሴቲንግ ውስጥ፣ በኛ አገር እና በሌሎች ደሃ ሀገሮች ውስጥ ግን እንደ ዴክሳሜታዞን አይነት መድኃኒቶች አሁን አብሶ በጣም ጽኑ ህሙማን የሆኑ የመተንፈሻ እርዳታ የሚደረግላቸው ህመምተኞች ላይ ጥሩ ውጤት ማሳየቱ እኔ እንደ ጥሩ ገጸ በረከትም አየዋለሁ፣ ኢትዮጵያ ውስጥ ለምሳሌ። ምክንያቱም ይሄ መድኃኒት እኛ አገር ውስጥ ያለ መድኃኒት ነው። እነዚህ አይነት መድኃኒቶች ውጤት ባሳዩ ቁጥር የተወሰነ ሰውም ህይወት ማዳን ከቻሉ እንደ ጥሩ አጋጣሚ ልናየው ይገባል። ለዚህም ነው የኢትዮጵያ መድኃኒት አቅርቦት ኤጀንሲም ሰሞኑን የለቀቀው ነገር ነበረ። በጣም በቂ የሆነ ክምችት አለን። ሌሎችም እየታዘዙ ነው። ምክንያቱም እንደዚህ አይነት መድኃኒቶችን ሪፐርፐዝ የሚደረጉ መድኃኒቶች ውጤት ባሳዩ ቁጥር ለእኛ ጥሩ ተስፋ አድርጌ የማየው ይሄ ነው ያሉት። ቻሌንጆች እንዳሉ ሆነው ማለት ነው ተር ወልደ ስላሴስ በእርሶ በኩል ዶክተር ብሸት ካለፈው ታሪክ መማርን ጉዳይ አንስተዋል። ና ወደ ኋላ ተሄዶ ከዚህ ቀደም ከነበሩት ወረርሽኞች እንደ ሳርስ ወይም ስዋይን ፍሉ የመሳሰሉት ከነኛ ምን ተምረናል? የዚ አይነት ወረርሽኞች ሁለተኛስ፣ አሁን እንደሚባለው የዚህ የኮቪድ 19 ምናልባትም ለረጅም ጊዜ አብረን እንደ ኢንፍሉዌንዛ ሊቆይ ይችላል፣ እንደዚሁ ተላምደነው የአመቱ በክትባት እያደረግን የምናልፈውም ሊሆን ይችላል የሚ ሲሉ አታዮችም እንደዚሁ ይሰነዘራሉ። ከበሽታው ጋር አብሮ መኖር ለዛ በምን መልክ መዘጋጀት ያስፈልጋል? አመሰግናለሁ ካሳሁን። እውነት ለመናገር በጣም አስቸጋሪ ነው፣ በተለይ ደግሞ ታዳጊ ሀገር በሚኮንበት ጊዜ መድኃኒቱ ተሰርቶ መጀመሪያ ውድ ዋጋ ሊኖረው ይችላል። መድኃኒቱን የሰሩት አቅራቢዎቹም፣ የፋርማሱቲካል ካምፓኒዎቹ ያንን ያወጡትን ወጪ ሪከቨር ለማድረግ ስለሚፈልጉ ፓተንት የምንለውም ደግሞ ስለሚኖር የአምራቾቹ ፓተንትም ስለሚኖር አስቸጋሪ ይሆናል። ነገር ግን መቼም ከኤች አይ ቪ በዙሪያ ያው አፍሪካ ላይ የሚሰራው ስትራክቸር ከዌስተርኖች ጋር ተያይዞ ያለው ምናልባት የእሱን ልምድ ተጠቅሞ መድኃኒት ኮቪድ ቫክሲኑ በተገኘ ጊዜ ለሕዝቡ ቅርቦት የሚመቻችበት ሁኔታ ይኖራል የሚል አስተያየት ነው ያለኝ። ሌላው ሁለተኛው ጥያቄ እውነት ለመናገር አሁን ገና ነው እየገመትን ነው። ወደፊት ምን ሊሆን ይችላል የሚለውን ነገር ቫክሲን ከተገኘ ያው በተቻለ መጠን ልክ እንደ ሌሎቹ ቫይረስ በሽታዎች በቁጥጥር ስር ይውላል። አልፎ አልፎ አውት ብሬክ ሊከሰት ይችላል በተለያየ ቦታ። ግን ቫክሲን ውስጥ ከተገኘ ብዙ ጉዳት ሳያስከትል አሁን ያለውን ስጋት፣ በኢኮኖሚ ላይ ያለውን ጫና እና በሰው ሕይወት ላይ ያለውን የመግደል አቅም ሳይኖረው ይቀጥላል አብሮን ማለት ነው። ዝም ብሎ ደግሞ መከላከል ካልተቻለ ሄርድ ኢሚዩኒቲ የሚሉት ነገር አለ። ሰው ልክ ጉንፋን እንደምንከላከለው የራሳችን የሆነ የመከላከያ አንቲቦዲ ይኖረናል። በዛ አማካኝነት እንከላከለው እንችላለን። ግን ያ በሚሆንበት ወቅት በተለይ ደግሞ አሁን በከፍተኛ ሁኔታ ጉዳት የሚያመጣባቸው ሰዎች አሉ። ለምሳሌ ተደራራቢ በሽታዎች ያሉባቸው የ ሬስፓራቶሪ ፕሮብለም ለአስማ ሊሆን ይችላል፣ ዲያቢቲስ ሊሆን ይችላል። እንዲህ አይነት ነገር ያሉባቸው ሰዎችን ስቲል ሞርታሊቲ ከፍተኛ ነው የሚሆነው እና ምናልባትም በሚቀጥሉት አንድ አመት እና ሁለት አመት ውስጥ የበሽታ ወይ በቫክሲን ተሻለ ውጤት አግኝተን እንቀጥላለን፣ አለበለዚያ ደግሞ እንደ ሌሎች ተለማምደ ነው እንኖራለን ማለት ነው። ዶክተር አለማየሁ፣ በተለይ አንዱ በእንደዚህ አይነት ወረርሽኝ በሚስፋፋበት ወቅት ቁልፍ ጉዳይ ቢኖር የጤና መልእክቶች፣ አግባብ ባላቸው ጠበብት በትክክል ማለፍ ይኖርበታል። በፖለቲከኞች ወይም በሌሎች በሙያ ውስጥ በሌሉ ሰዎች የሚነገሩ ነገሮች፣ በተለይ ተቀባይነት ያላቸው ወይም ተጽዕኖ አሳዳሪ የሆኑ ሰዎች ሲናገረው ብዙ አሉታዊ ተጽዕኖ ሊያሳድር ስለሚችል በዛ ዘርፍ ምን መደረግ አለበት ይላሉ። ከዛ ባሻገርስ በጥቅሉ የእናንተ የጥናት ቡድን ለመንግስት የሚያቀርበው በምክረ ሀሳብ ደረጃ ምን ይሆናል? አመሰግናለሁ። ካሳሁን በድጋሚ እውነት ነው። አሁን በጣም ብዙ መረጃ ነው የሚወጣው። ከመረጃ ብዛቱን አንጻር ነው አክቹዋሊ ብዙ ጊዜ ሚስ ሚስ ኢንፎርሜሽኑ ኦከርድ የሚሆነው። በእርግጥ ይህንን ኢንፎርሜሽን የትኛው ነው ትክክል፣ የትኛው ነው ትክክል አይደለም የሚለውን መስራት ያለበት ኢንጀነራል የጤና ባለሙያዎች ይህንን አይነት ምክሮችን ቢለግሱ መልካም ነው ብዬ አስባለሁ። እዚህ ላይ አንድ ነገር ማለት የምፈልገው ነገር አለ። ምንድን ነው በተለይ በኢትዮጵያን ኮንቴክስት ስናየው የብዙ ሶሻል ሚዲያ ተጠቃሚዎችን በተለይ ሁሉም ኦልሞስት በሚባል ደረጃ ዘሴም ኢንፎርሜሽን ሲያስተላልፍ ታያላችሁ። ይህ ማለት ምንድን ነው? ሙያን ለባለሙያው መስጠት በጣም ኢምፖርታንት ነው ብዬ አስባለሁ። የህዝብ አዌርነስ መፍጠር ማናቸውም ሰው ቢያደርገው ችግር የለውም፣ ግን በጣም ጥንቃቄ የሚፈልጉ መረጃዎች ግን ለባለሙያ ቢጠው መልካም ነው ብዬ አስባለሁ። ኮቪድ ናይንቲ የፈጠረው አንደኛው የምለው ፕሮፌሽናል ባውንደሪ የተናደድበት ሁኔታ ነው ያለው። ሙያን ለባለሙያ መስጠት በጣም ኢምፖርታንት ነው፣ ይህን ማለት እፈልጋለሁ። ሌላ የኛ ግብ ስለ ወደፊቱ ብዬ ማስበው በተለይ ከዚህ ከሶሻል ሚዲያ ኢንጀጅመንት ጋር በተመለከተ ኢንፎርሜሽኑ ከዚ ሪስክ ኮሚኒኬሽን ሶሻል ሚዲያ ኢንጀጅመንት በተመለከተ አንደኛው እንደ አላማ ብለን የያዝነው ነው ነው ወርኪንግ ፕሮግረስ ብለን የያዝነው ስለሆነ ለወደፊቱ በጣም የምንሰራበት የህዝቡ ኢንጅመንት በተለይም በማህበራዊ ሚዲያ በኩል ያለውን ለመቃኘት አሳቧልን። አይ ቲንክ ይሄ ኢንፑት ለህዝብ ወይ ለፖሊሲ ሜከሮች ኢምፖርታንት ነው ብለን እናስባለን። ግን ያው በሀሳብ ደረጃ ነው ያለው በኔክስት ፌዝ ውስጥ የምንሰራው ስራ ነው። አመሰግናለሁ ዶክተር ውብሸ ተስፋዬ በካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ፣ ዶክተር ወልደ ስላሴ በዛብህ በታዝማኒያ ዩኒቨርሲቲ ተላላፊ ያልሆኑ ህመሞች መድኃኒት አጠቃቀም ተመራማሪ እና ዶክተር አለማየሁ መኮንን በዲክን ዩኒቨርሲቲ አግባብነት ያለው መድኃኒት አጠቃቀም ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን ካሳ።